The Voice of America. የፌዴሬሽን ምክር ቤት ነሐሴ 30 በጠራው ስብሰባ ላይ በራያ ወልቃይትና ወጅራት አካባቢዎች የሚደርሰውን የሰብአዊ መብት ጥሰት በመወያየት የመፍትሄ አቅጣጫ እንዲያስቀምጥ ተጠየቀ። በኮቪድ-19 ምክንያት ውስን ሰዎችን ያካተተ የተባለለት ትዕይንተ ህዝብ በፌዴሬሽን ምክር ቤት አካባቢ ትላንት ተካሂዷል። በአካባቢዎቹ ሥርዓቱን የሚወቅስ አስተያየት ለመገናኛ ብዙኃን የሰጡ ይታሰራሉ፣ መሰረታዊ ሸቀጦችን እንዳይሸምቱ ይደረጋሉ የሚሉ ወቀሳዎችም ቀርበዋል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባ አለው። ሰልፈኞቹ ፌዴራል መንግስት በትግራይ ክልል የሚካሄደውን ህገወጥ ምርጫ ያስቁም፣ በምርጫው ምክንያት የታሰሩ ዜጎች ይለቀቁ፣ የማንነት ጥያቄ ባልተመለሰባቸው አካባቢዎች ፌዴራሉ መንግስት ይስፈር የሚሉ መፈክሮችን አንግበው በፌዴሬሽን ምክር ቤት በር ላይ ተሰባስበው ነበር። ሰላሳ የሚጠጉ የወልቃይ ጠገድ የአማራ ማንነት አስመላሽ ኮሚቴ፣ የራያ ራዩማ ዴሞክራሲያዊ ፓርቲና የወጅራት ፓርቲ ተወካዮች አሳሳቢና አፋጣኝ ምላሽ ሊያገኙ ይገባቸዋል ያሏቸውን ጥያቄዎች ለፌዴሬሽን ምክር ቤት አቅርበዋል። የራያ ራዩማ ዲሞክራሲያዊ ፓርቲ ምክትል ሰብሳቢ አማራ ጉበን በትግራይ ክልል ህገወጥ ምርጫ እየተካሄደ ነው። የምርጫ እንቅስቃሴ አለ። በዚህ ምርጫ እንቅስቃሴ ምክንያት ህዝባችን ብዙ ጉዳት እየደረሰበት ነው። ይኸው የኮሮና በሽታ ጊዜ ስለሆነ ህዝባችን በየሳምንቱ እየተገደደ ሰልፍ ይወጣል፣ ይሰበሰባል። የምርጫ ካርድ ካላወጣ እስከ አምስት መቶ ብር ቅጣት፣ ብዙ አገልግሎቶች እስከ መከልከል ድረስ ተደርሷል። ይሄ ነገር ፌዴራል መንግስት አውቆት ትኩረት ሰጥቶት ጣልቃ እንዲገባ ነው። በተጨማሪ ደግሞ የፌዴሬሽን ምክር ቤት ነሐሴ ሰላሳ ስብሰባ ጠርቷል እና እዛ ስብሰባ ላይ የእኛም ጉዳይ አንስቶ ሌላ ቢቀር በራያ ምርጫው ማድረግ እንደሌለበት ምክንያቱም ራያዝ ተገዶ ነው ወደዚህ ምርጫ እየገባ ያለው። የወልቃይት ጠገድ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ ክብረ አብስማቸው በተመሳሳይ የማንነት ጥያቄ ያላቸው ህዝቦች ማንነታቸው አደጋ ውስጥ ስለሆነ የፌዴሬሽን ምክር ቤት በነሐሴ ሰላሳው ስብሰባ ላይ ልዩ ትኩረት ሰጥቶ እንዲወያይበት ማሳሰባቸውን ያስረዱት ሁለት የፌዴሬሽን ምክር ቤት ባለሙያዎች ነው ያገኘ ነው። እና እነሱ ማቅረብ ያለባቸው ነገሮች እንዲያቀርቡልን ተነጋግረናል። እኛ አጀንዳ ሆኖ የኛ ጉዳይ ፌዴሬሽን ምክር ቤት ነሐሴ ሰላሳ ስብሰባ አለው። በዛ ስብሰባ ላይ የእኛ ጉዳይ የዜግነት ጉዳይ ነው። በአማራነታችን ብዙ መስዋዕትነት ከፍለናል። ነገ ደግሞ ለዜግነት ብለን ደግሞ የምንከፍለው መስዋዕትነት መኖር መቻል የለበትም። አሁንም ኢትዮጵያውያን ላልሆንም ያሉ አካላቶች መሆን ይችላሉ። እኛ ግን ወልቃይት ጠገዴ፣ ጠለምት ህዝብ አማራ ነው። የራያ መዋጅራትም ኢትዮጵያዊ ነው። ይህ ሆኖ እያለ ግን በእነሱ አስተሳሰብ መኖር መቻል የለብን የፌዴሬሽን ምክር ቤት ኃላፊነቱን በአግባቡ እንዲወጣ ህገ መንግስቱ የሚለው ላይ ተግባራዊ እንዲሆን ነው ጥያቄያችን። ህገ መንግስቱ የሚለው አንድ ክልል በራሱ ሀገሪቱን ህገ መንግስቱን በሚጥስ ሁኔታ ሲሄድ ፌዴራል መንግስት ገብቶ ያስተካክላል የሚለው ያ እንዲደረግ ነው የምንፈልግ። ከምርጫው ጋር በተያያዘ የማንነት ጥያቄ በሚነሳ ባለባቸው አካባቢዎች ችግር አለ የሚሉ አልጠፉም። በራይ አካባቢ የክልሉን መንግስት ተችተው ለመገናኛ ብዙኃን መረጃ የሰጡ ለስር ተዳርገዋል። አዲስ እየተዋወቀ ባለው መታወቂያ ዝርዝር ላይ ዜግነት ኢትዮጵያዊ በሚለው ምትክ ትግራዊ የሚል እንዲሰፍር እየተደረገ ነው የሚል ቅሬታዎች ተሰምተዋል። ያ መታወቂያ ለአምስት ዓመት የሚያገለግል ሀገር ትግራይ የሚል እንደሚታወሰው ከኤርትራ ለማድረግ ከዛም ደግሞ ራያን የሚወር ዘበሄድ ነው ሌላውን ነገር እንተው አሁን የሰ Yaadırık yaadırık ሚዲያ መረጃ ለምንሰጠህ እኛ ተብሎ ሰው ልጅ ይደበደባል፣ ይታሰራል፣ ይገደላል። እስካሁን ድረስ ባለው በራያ ውስጥ በአላማጣ በኮረም በዋጫ በመሆን ወደ አስራ ስምንት ሰው ብቻ በተለያየ ሀሳቡን የገለጸ ሰው ጠበቃ ገዝቶ ሊችል ለጠየቀ ሰው ሀምሳ ሺ ብር ነው ሀምሳ ሺ ብር ይባላል። የሚችል ራሱ የማይችል ተብሎ አራት አምስት ጎረቤት ወወን ጓደኛ አዋተው ሀምሳ ሺ ሳ ሺ ይገብራሉ። ሰው አምር አቶ አማረ ችግሩ ከእለት እለት እየተባባሰ መምጣቱን ይገልጻሉ። የምርጫ ካርድ ስላልወሰዱ የውሃ አገልግሎት የተከለከሉ ሴቶች አሉ። የታሰሩ ሰዎች አሉ። በተለያዩ በራያ ወረዳዎች እና ከተሞች በዛሬ ቀን ራሱ ሁለት የመሆን ወጣቶች ታስረዋል። የታሰሩበት ምክንያትም የምርጫ ካርድ አንወስንም በማለታቸው ነው። እስከ ሁለት ሺህ ሰው እኮ የራያ በተለያዩ የትግራይ ቤቶች እየማቀቀ ነው። ማን ጥያቄ በማንሳታቸው ምክንያት ነው። ተፎካካሪ ፓርቲዎች ቅሬታቸው ዘግይቷል። አሁን ፌዴሬሽን ምክር ቤት ለማቅረብ ምክንያቱም ትግራይ ክልል ምርጫ ለማካሄድ ድርጅቶቹን አጠናቀው በጣት የሚቆጠሩ ቀናት ነው የቀሩት። ይህንን ቅሬታ ሲያቀርብ ዘግይቷል ይሏችኋል። እኛ አልዘገየንም። በተለያየ ጊዜ እንደ ራየራዩማ ዴሞክራሲያዊ ፓርቲ የተለያዩ መግለጫዎች አውጥተናል እና በመግለጫችንም ምርጫው ተቃውመናል። የምርጫ መደረግ እንደሌለበት የፌዴራል መንግስት ጣልቃ ገብቶ ማስቆም እንዳለበት በተለያየ ጊዜ ስንገልጽ ቆይተናል። የትግራይ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ሊያካሳና የክልሉ ምርጫ ኮሚሽን ከፍተኛ አመራር መረሳ ፀሐዬ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ የህዝቡ የማንነት ጥያቄዎች ተፈተዋል። ከምርጫ ጋር ተያይዞ የተፈጠረ ችግር የለም። በአንጻሩ ከመቶ ፐርሰንት በላይ መራጭ በፈቃዱ ተመዝግቧል ብለው ነበር። ችግር እንዳለ እያስመሰሉ የሚያስወሩት የክልሉን ሰላም ለማወቅ የሚፈልጉ አካላት ናቸው ሲሉ ከፍተኛ አመራሩ መግለጻቸው ይታወሳል። ይህን አባባል ግን ቅሬታ አቅራቢዎቹ ሰልፈኞች አይቀበሉትም። እኔ አድርምጽ ከሚባል ቦታ ነው የመጣሁኝ። አድርምጽ እዛ እነሱ ሲመጡ በሰማኒያ ሶስት አመተ ምህረት ነው የተወለድኩኝ። እነሱ አሁን የሚሉት ተመልሶ ያደረ ነው ተሰጥቷቸዋል የትግራይነት ማንነት ተሰጥቷቸዋል ብሎ ነው የሚከራከሩ። በዚህ በመጠየቃችን አሁን ዘጠኝ ሰዎች ተከሰን ነበር። ብዙዎች የእኛ አካባቢ ከአምስት መቶ እስከ ስድስት መቶ በለውጥ ጊዜ የተፈቱ በሙሉ ይኸው የማንነት አሁን ለእናንተ መላክ እንችላለን። አማንን ትላለ ተብሎ ክስ ቀርበዋል። እስከ ፌዴራል ጠቅላይ አቃቤ ሕግ ነው የተከሰስ ነው። ለምን መከሰስ አስፈለገ? ሀቅ ካላቸው አሁንም እኛም እያልን ያለ ነው፣ ገለልተኛ አካል ወርዶ የወልቃይት ጠገዴ ህዝብ የሚፈልገው ነገር ይስማ ነው እያልን ያለ ነው። ገለልተኛ አካል መጥቶ የወልቃይት ጠገዴ ህዝብ ምንድ ነው የሚፈልገው፣ ማንነት ያቃለ ወይ ብሎ ያ ይረዳ ነው እያልን ያለ ነው። ማንነት ነው እሱን ኮሚሽን አቋም ራሱ በግልጽ ሲቃወሙ እያየን ነበር። ምክር ቤታቸው ራሱ ተቃውሟል። ሀቅ ካላቸው ይጠና፣ ምን ችግር አለው? ይህ እንግዲህ እንደተለመደው የውሸት ፕሮፓጋንዳ ነው። የራያ ህዝብ የማንነት ጥያቄ አለው። ለሰላሳ አመታት ቲፒኤልኤፍ የራያ ህዝብ ትግራይ ማንነትን ለመጫን ብዙ ጥረቶች ተደርገዋል። በዚህም ሂደት ብዙ ብዙ ብዙ ብዙ ችግሮች ተፈጽመዋል በህዝቡ ላይ። በአሁኑ ሰአት ህዝቡ እንዲደይ ተደርገዋል። ከአንድ ቤተሰብ አራት አምስት ወጣት አረብ ሀገር ነው ያለው በስደት በባህር ተሻገረ ሰው ማለት ነው። አብዛኞቹ በባህር ይቀራሉ፣ ይሞታሉ እና ብዙ ችግሮች ተፈጽመዋል። ይሄ ችግር መቀጠል የለበትም ብለን ነው እየታገልን ያለ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነው። መስፍን አራጌን ለዘገባው እናመሰግናለን። በዚህ ጉዳይ ላይ ምላሽ የተጠየቁት የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ የወልቃይትና የራያ ሕዝብ የራሳቸውን እድል በራሳቸው እንዲወስኑ በትግላቸው ያረጋገጡት የትግራይ ምርጫን ለመረበሽ በጣም ጥቂት በብር የተገዙ ሰዎች ያካሄዱት ነው በማለት አጣጥለውታል። ወይዘሮ ሊያ በክልሉ የሰብአዊ መብት ጥሰት አለ የተባለው ከሀቅ የራቀና ለሕዝብ ንቀት ያላቸው እኛ እናውቅልሃለን ማለት ረብሻ ለመፍጠር በማሴር ነው እንዲህ የሚሉት ብለዋል። ሙሉጌታ ጽሀ ዝርዝሩን ያስደምጠናል። የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ በሰጡት መልስ የራያና የወልቃይት ህዝቦች እንደ ሌላው የትግራይ ህዝብ በትግላቸው ማንነታቸውን ተረጋግጦ እየኖሩ ባሉበት ጊዜ አካባቢው ለመረበሽ ነው አሁን ጥቂት ሰዎች ሰልፍ ወጥተው የሚናገሩት በማለት አጣጥለውታል። እኛ እናውቅልሃልን በማለት ትክክል ያልሆነ መረጃ በመገናኛ ብዙሃን ሲያቀርቡ ቆይቷል። አሁን ደግሞ በክልሉ የሚካሄደውን ምርጫ ለመረበሽ ነው ይህንን እያደረጉት ያሉት ብለዋል። ገንዘብ ተደልለው ትግራይ ህዝብ ማንነት ለማጥፋት ዘመቻ ባወጁ በተላኩ አካላት ተደልለው የሚንቀሳቀሱ አካላት ናቸው እነዚህ ጉዳይ የሚያነሱት ማለት ነው። ስለዚህ ይህንም ጉዳይ እንግዲህ የፌዴራል መንግስትን የሚመልሰው አይደለም፣ የከድሽ ምክር ቤትን የሚመልሰው አይደለም። እነሱ አይ ቲንክ ህዝቡ ባጎቡ የመለሰው መልስ ነው ተገቢ የሚመስለኝ። አጠቃላይ የልማት ጥያቄውና የመልካም አስተዳደር ጥያቄዎች ግን እንዲመለስለት የሚፈልግ እንደ ማንኛውም የትግራይ ህዝብ የሚታገል ጽኑ ጀግና ህዝቡ መሆኑ ነው እኛ የምናውቀው። ስለዚህ ሌሎች የትምክህት ኃይሎች ምንድን ነው ታዲያ የሚፈልጉት የሚለው ህዝቡ አይደለም የሚፈልጉት መሬቱን ነው የሚፈልጉት የግዛት መሬታቸው ለማስፋፋት እንጂ የወልቃይት ወይም የራያ ህዝብ ፈልገውት አይደለም። ይህንንም በግላጭ አስረግጠው የተለያዩ የትምክህት ኃይሎች እና ሀሳባቸው ሲሰነዝሩ ነበረ። እንደውም ከአምባገነኑና አህዳዊ ቡድን አካላትም የክልል ከፍተኛ አመራሮችም ሳይቀር የራያ ህዝብ ተቆርቋሪ የወልቃይት ህዝብ ተቆርቋሪ ሆኖ ሳይሆን የመሬት ግዛትን የማስፋፋትና በጦርነት እንዲሆን እናትመልሳለን ያሉ አመራሮች ናቸው ያሉት። በዚህ ሀገር በክልሉ በተለየ መልኩ በወልቃይትና በራያ አካባቢዎች ማንነት መሰረት ያደረገ ጥቃት ይፈጸማል ወይ ተብለው ተጠይቀው በአሁኑ ጊዜ በትግራይ ክልል ማንነት መሰረት ያደረገ የሰብአዊ መብት ጥሰት የለም በማለት ምላሽ ሰጥተዋል። በሁለቱም አካባቢዎች ምርጫ ለመሳተፍ ህዝቡ ከፍተኛ ፍላጎት በማሳየቱ የምርጫ ምዝገባ እንኳን በአንድ ቀን አብዛኛው ህዝብ መመዝገቡ ያሳያል ብለዋል። የምርጫ ሂደቱን ሰላማዊና ፍትሐዊ ዴሞክራሲያዊ እንዲሁም ታማኒ ሆኖ እንዲጠናቀቅ ከጫት እስከ ጫት የሰላም ዘብ በመሆን ምርጫውን እንከን እንዳይኖረው በአግባቡ ኮረናን እየተከላከሉ የምርጫ ካርዳቸው እንዲወስዱ የተለያዩ ወጣቶች አደረጃጀቶችን በማሳተፍ እዛም እዛ የሚታዩ የቀጥታ ችግሮች እንዳይነሱ ጠንቅቀው በንቃት እየተከታተሉ ምርጫውን ለማሳካት ምርጫውን በጉጉት መንግስታቸው እንዲመሰረቱ ከማድረግ ያላቸው ጽኑ አቋም እና ጽኑ ፍላጎት ተግባራዊ እያደረጉ ያሉ ህዝቦች ናቸው ብለን ነው የምናምነው፣ እንደ መንግስት፣ ይህንን ተግባራቸው ደግሞ እንደ መንግስት በጣም የምንኮራበት፣ በቀጣይም ትግላቸው አጠናክረው ይህንን ምርጫ በተሳካ ሁኔታ እንደሚፈጽሙት ደግሞ ባለሙሉ እምነት ነን። በዚህ ደረጃ ግን እኛ እናውቅናለን ብለው እዛም እዛም ትግራይ ውስጥ ህውከት ለመፍጠር የትግራይ አንድነትን ለመሸርሸር የትግራይ ማንነትን በዛ በዛ ቆርሰው ለማጥፋት የሚደረግ ጥረት ግን ከንቱ ጥረት ነው፣ ከንቱ ልፋት ነው። ለአሜሪካ ድምፅ ሙልጌታ ጽቡሃ መቐለም